የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናን በየአመቱ የሚያከብሩት የመስቀል ደመራ በዓል የቦታ ይዞታ ማረጋገጫ በመከልከሉ በሀዲያ ዞን ሆሳአና ከተማ አለመከበሩን የቤተ ክርስቲያኒቱ የሀዲያና ስልጥ የሀገረ ስብከት አስታወቀ። ማረጋገጫው ያልተሰጠው በ2004 ዓ ም የወጣው የሌዝ አዋጅ የመሬት አስተዳደር ደንብና መመሪያዎች እንዳይሰጥ ስለሚከለክል ነው ያሉት የከተማው አስተዳደር ከንቲባ አቶ ተምራት ግዛው ነገር ግን ለጥምቀትና ለደመራ የሚመች ተለዋጭ ቦታ ለቤተ ክርስቲያኒቱ ማቅረቡን ገልጸዋል። ዮናታን ዘብዴዎስ ዝርዝር አለው። የመስቀል በዓል በሀዲያ ዞን ሆሳና ከተማ ያልተከበረበትን ምክንያት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሀዲያና የስልጣ ሀገር ስብከት ስራ አስኪያጅ የቆሞስ አባ ቢንያም ሚዛኑ፣ ይዞታ ነበረ። አሁን ሳና ገበያ አለበት። ከገበያው በፊት ስንሰባ ሁለት ተመሳሳ ነው። አሁን ገበያ አለበት ቦታ ክስ ቦታ ተሰጠን። እንግዲህ ሶስት ከአራት ጊዜ በላይ ተለዋይ ቦታ ላይ እንድናከብ ያው እየተገደድን ስናከብ ቆኛል። ከዛ በኋላ አሁን አሁን ባለው ጊዜ ይህ ማብቃት አለበት። የራሳችን የሆነ ይዞታ ሊኖረን ይገባል። ከተማው ላይ ያሉት ቦታዎች ትርፍ የመንግስት ይዞታ ቦታች አልቀዋል። አሁን ያለችው ቺ የገበያ ቦታ ና ስለዚህ ማረጋገጫ ይሰጣን በሚል አራት ነካ ከአንድ ሰባት በላይ ጥያቄ ተጠየቀ። ምላሽ አልተሰጠም። የይዞታ ማረጋገጫ እንዲሰጠን በመጠየቃችን ነጥሎ የይዞታ ማረጋገጫ ለቤተክርስቲያንቱ እንደማይሰጡ ና ጎፈር ሜዳ የተሰኘ ተለዋጭ ቦታ ከነ ማረጋገጫው እንደሚያስረክቡ ጥር 10 2012 ዓ ም የከተማው አስተዳደር ቃል መግባቱን ተናግሯል። ይሁን እንጂ የተሰጠው ተለዋጭ ቦታ የይዞታ ማረጋገጫ አልተሰጠንም ብሏል። በዚህ ምክንያትም በዓሉ ሳይከበር ውሏል ነው ያሉት። ጎፈር ሜዳ ማረጋገጫ ሰጥ ሰጣለኝ እናንተ ዛ ክብሮ የሚል ተለዋጭ አክሳሲያ ቦታ እሺ ያለ። ስለዚህ ከገበያተኛው ጋር መጣላ ሲለብንም ስለ አማራጭ መቀበል አለብናለ ወደ አሁን ችግር ወዳለበት ቦታ ሄድን፣ በመንግስት ሀሳብ ማለት ነው። አምናት ራ ቀን ይሄ ቦታ ትክክለኛ የሆነ ማረጋገጫ ካልተሰጣ እና ከብሪን የሚል ወደሚል ድምዳሜ ህዝቡ ደረሰ። ምክንያቱም ብዙ ጊዜ ጠይቋል። መንግስት እያተለለ ነው ያቆየው። ስለዚህ ስለዚህ እስከ ዛሬ ተታለናል። አሁን አንታለን። በዓሉን እንዳታከብሩ ያደረገ አካል አለ ወይ እየተከበረስ መጠየቅ አይቻልም ነበር ተብሎ ለሚቀርበው ሀሳብ የሚከተለውን ተናግሯል። ሁሉም ማለት መንግስት አይችልም። ይህ የቤተክርስቲያኑ ቷፍ አካደሚ መንግስት ስለፈቀደ የምናከብር መንግስት ስላልፈቀደ የምንቀር አይደለም ቤተክርስቲያኑ ነው እና ቤተክርስቲያኑ የራሱ የሆነ ቦታ በደ ስካሄድና ነው አሁን አላለም። የሆሳዕና ከተማ አስተዳደር ከንቲባ አቶ ታምራት ግዛው የይዞታ ማረጋገጫ የተሰጠው በክልልም ሆነ በአገር አቀፍ ደረጃ በሁለት ሺህ አራት ዓመተ ምህረት የወጣው የሊዝ አዋጅ የመሬት አስተዳደር ደንብና መመሪያ እንዳይሰጥ ስለሚከለክል ነው ብሏል። የእኛ ጉዳይ በሊዝ አዋጅ ሳይሆን ከዛ በፊት በነበሩ ሕጎች ማስተናገድ አለብን የሚል ነው። በእርግጥ የመስቀል ደመራና ጥምቀት የሚከበርበት ምቹ የሆነ ቦታ በከተማ ውስጥ ተለይቶ በአድራሻ ለሀዲያና ስልጤ የሀገረ ስብከት ማረጋገጫ ነው የምንፈልገው፣ የሚል ጥያቄ አለ። ከሀገረ ስብከቱ ግን ማረጋገጫ ሊንሰጥ ደግሞ አሁን ያለው ሊዘዋጅ እና ሊዘዋጅን ለማስፈጸም የወጡ ደንቦችና መመሪያዎች ስላገዳ ማረጋገጫ መስራት አንችልም። የግል ይዞታ አድርገን ጥምቀትና የመስቀል ደመራ ማክበር የሚቻል ቦታ መሆኑን፣ መንግስት ለሌላ አላማ የማይጠቀም መሆኑን፣ ለሊዛ ቅርቦ ለኢንቨስትመንት መስጠት የማይችል መሆኑን ቦታው ያው ከአመት በዓል ማክበሪያ ቀናት ውጪ ክፍት ሆኖ ህዝብ መዝናኛ ሆኖ እንደሚቆይ ግልጽ ደብዳቤ ከከተማ አስተዳደር ማዘጋጃ ተሰጥቶ ነበር። ግን የይዞታ ማረጋገጫ ይሰጠን። ይሄ ደግሞ አሁን ካለው ይገኳያ ሊዘዋጁ የወጣው ሁለት ሺ አራት ላይ ነው። ይህንን ለማስፈጸም የወጡ ደንቦች አሉ። ግን ሁለት ሺ ስምንት ዓመተ ምህረት ላይ የደቡብ ብሔር ብሔረሰቦች እና ህዝቦች ክልል ከተማ ልማትና ኮንስትራክሽን ቢሮ ለተወሰኑ ቀናት ሃይማኖታዊና ህዝባዊ በዓላት የሚከበሩበትን ቦታ ከተማ አስተዳደሩ በማረጋገጫ ይለያል፣ ቦታውን ያዘጋጃል፣ ያስተዳድራል፣ ለአገልግሎቱ ሲጠየቅ ደግሞ ክፍት አድርጎ ይሰጣል ይላል። እነዚህ ዝርዝር መረጃዎችና የህግ ማዕቀፎች ስላሉ የግል የቤተ ክርስቲያኒቷ ወይም የጥምቀት ወይም የደመራ ብቻ ብለን ይዞታ ማረጋገጫ ለመስጠት ይሄ ህግ ክፍተት ይህ በቦታ እንደሚከበርና ይሄ ቦታ ይኸው ማህበራዊ አገልግሎት ቦታ መሆኑን አረጋግጠናል። አቶ ታምራት ከሚመለከታቸው አካላት ጋር መነጋገራቸውን ገልጠው ጉዳዩ እልባት የሚያገኘውም በህግ አግባብ ብቻ መሆኑን ተናግሯል። በዓሉን በጋራ ማክበር አለብን የሚል ግልጽ ነገር መስከረም ስምንት በአድራሻ ሰጠን። በጋራም ተነጋግረን ነበር። በእርግጥ ይህንን ጉዳይ የሚከታተሉ ኮሚቴዎችም የአገረ ስብከቱ መሪዎችም ነበሩ። ከእነሱም ጋር ተነጋግረን ሚላሽ እንሰጣለን ብሎ ወጡ። መስከረም ስምንት ላይ ከወጡ በኋላ ያው ቤተክርስቲያኒቷም አቋም መግለጫ ነው እየወጣው ለእኛ ሚላሽም ሳይሰጥ በዘንድሮ ዓመት ማረጋገጫ በመከልከሉ ምክንያት በአላና ከብሪ የሚያሚር ማለት ነው። ስለዚህ ማረጋገጫና በዓል ማክበርን የሚያገናኝ ነገር የለም። ቦታውን በትክክል ሰጠናል። የሰጠኑ ቦታ ላይ የግል ይዞታ አድርጎ ለመስጠት ግን ህግ ክፍተቱን ህግ ካወጣ አካል ጋር መነጋገርና መፍታት ያስፈልጋል የሚለውን ነገር ተነጋገርን። ከዛ በኋላ ከክልልኝ ከከተማ ልማትና ኮንስትራክሽን ቢሮ ከርዕሰ መስተዳደር ጽህፈት ቤት ከመልካም አስተዳደር ዘርፍ ከሃይማኖት ጉባኤ መስከረም መስራ ሁለት ላይ መጥቶ ተነጋገርን። የህግ ማብራሪያ ኢሹ ይጠየቅና እኛም በተጠየቁ ማብራሪያ ላይ ማብራሪያ ቢንሰጥ አመት በዓሉ በጋራ ቢከበር እናንተ ማብራሪያ ደብዳቤ ብትጽፉ የሚል ነገር ተነጋገርን። እኛም ደብዳቤ ወደ ክልል ጻፍን፣ በዓሉ ይከበር በሚል ተስማምተን ወጣን። ጠን በኋላ አናከብርም የሚል ነገር ነው የተከሰተው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳም ዮናታንን ለዘገባው እናመሰግናለን። በሌላ በኩል በየአመቱ የሚከበረውን የመስቀል በዓል ምእመናን በአደባባይ ወጥተው እንዳያከብሩ በአዳማ ከተማ አስተዳደር ባለስልጣናት ክልከላ እንደተደረገባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሀገረ ስብከት አስታወቀ። የአዳማ ከተማ አስተዳደር በበኩሉ ክልከላው የኮሮና ቫይረስ ስርጭትንና ወቅታዊ የደህንነት ችግሮችን መሰረት በማድረግ በምክክር የተወሰነ ነው ብሏል። ሙክታር ጀማል ስርስራለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሸዋ ሀገረ ስብከት እንደሚገልጸው የመስቀል ደመራ በዓልን ለማክበር ዝግጅት አድርገው ነበር። ያንን ማድረግ እንደማይችሉ በአዳማ ከተማ አስተዳደር ባለስልጣናት የተነገራቸው በዚህ ዝግጅት ላይ እያሉ መሆኑን አመልክተዋል። ከክልከላው ቀደም ብሎ የአዳማ ከተማ ከንቲባና የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁህ አቡነ ጎርጎሪዎስ በተገኙበት ውይይት ተደርጎ በዓሉ በውስን ሰዎች እንዲከበር ስምምነቱ ላይ ተደርሶ እንደነበረም አስታውቀዋል። ዘግየት ብሎ ደግሞ የመስቀል በዓል በየአድባራቱ እንጂ እንደ ከዚህ ቀደሙ በአደባባይ ለማክበር እንደማይፈቀድ ተነገረን ይላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምሥራቅ ሸዋ ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ የሆኑት መጋቢ ሐዲስ ድጋፌ ገብረ ሚካኤል በየአጥቢያ እንጂ በመስቀል አደባባይ ማክበር አይቻልም የሚል ስሜት ያለው ንግግር ነውና ደግመን ማጣራት አለብን የሚል ሐሳብ ተነሳ። ድጋሜ ከክቡር ከንቲባው እንዲመጡ ተደርጎ ሐሳቡ ተነገራቸው። ይሄንን በኋላ እንወያይበታለን የሚል ቀጠሮ ሰጡ። ከሰዓት በኋላ ብፁዕ ሊቀ ጳጳሱ ባሉበት አንዳንድ ተወካዮች ከሀገር እስከታችንም ባሉበት ውይይት ተደረገ። በጉዳዩ ላይ የሰውን ቁጥር ቀንሰን በዓሉ እናከብራለን ሲባል የጸጥታ ስጋት ስላለ በዓሉ በአደባባይ አይከበርም በየአጥቢያው ነው የሚል አቋም ያዙ ከንቲባው። በዚህ ጉዳይ ላይ ያው እኔና ብፁዓን ሊቃነ ጳጳሳቱ እንፈታለን፣ ውጡ ተባለ። ሲወያዩ ቆዩ። ሀሳቡን እስከ መጨረሻው ጊዜ ድረስ፣ በነገራችን ላይ እስከ ደመራው ማብሪያ ሰዓት ድረስ፣ ቁርጥ ያለ አቋም ወስዶ ወይ በግልጽ በደብዳቤ ህጋዊ ውሳኔ ነውና አታከብሩም ወይ በግልጽ ቋንቋ በፍጹም ወደሚል ድምዳሜ አልመጡም። ዝም ብሎ እያንሸራተቱ፣ እያዘናጉ ጉዳዩን ማበላሸት ነበር የተያዘው የበዓል አከባበር ስነስርዓቱ ልክ በአዲስ አበባና ሌሎች አካባቢዎች እንደተደረገው በውስን ሰዎች እንዲከናወን ማድረግ ይቻል ነበር። እኛም እንዲሁ ስንዘጋጅ ነበር ያሉት መጋቢ ሐዲስ ድጋፌ ገብረ ሚካኤል፣ ክልከላው በቂ ምክንያት መሰረት ያላደረገና ብዙሃንንም ያስከፋ ውሳኔ ነበር ይላሉ። የመስቀል በዓል በአዳማ አደባባይ ሳይከበር የቀረው ለሕዝብ ደህንነት ሲባል እንጂ ምንም አይነት ተጽዕኖና ቅሬታ ለማሳደር አይደለም፣ የሚለው የአዳማ ከተማ አስተዳደር ውሳኔው ከእምነት አባቶች ጋር በመምከር የተደረሰበት ነው ይላሉ። በአዳማ ከተማ አስተዳደር የከንቲባው ጽሕፈት ቤት ኃላፊ አቶ በሪሶ ዶሪ ይህ ዋናው ዓላማ መንግስትም ሆነ ሕዝብ ሊኖር የሚችለው የህዝብ ጤና ሲጠበቅ ብቻ ነው። ሀገር ማለት ሕዝብ ነው። የህዝብ ጤና ካልተጠበቀ የሚቀጥሉትን በዓላት አብራን ሊናከብር አይችሉም። ሰው ልናጣ አይገባም በዚህ በሽታ። ለምሳሌ አዲስ አበባ ላይ ከአምስት ሺህ ሰው ባልበለጠ ተብሎ መስቀል አደባባይ ላይ ተከብሯል። መሰል ሁኔታ አዳማም ሆነ ሌሎች የምስራቅ ሸዋ ሀገረ ስብከት ላይ ማክበር እየተቻለ ነው የተከለከል ነው የሚል ስሞታ ይቀርባል። ድሮ በሚያከብሩበት ሰው አንሶ ማክበር አይቻልም ነበር። በአዲስ አበባ ደረጃ፣ በሀገር ደረጃ አንድ ቦታ እንደዚህ እንዲከበር ተደርጓል። ቁጥር ባነሰ ማለት ነው። እንደ ከተማ አስተዳደሩ፣ እንደ አዳማ ደግሞ ይሄ መቆጣጠሩ ሊከብድ ይችላል። ምክንያቱም አንዴ መስቀል አደባባይ ካደረግን ሰው ብዛት ሊበዛ ስለሚችል ሰው በበሽታ ሊበከል ይችላል ብለን ቅድሚያ ከእምነት አባቶችም ጋር ተወያይተናል። ቅድሚያ ማለት ነው ቀኑ ሳይደርስ ከኦርቶዶክስ እምነት አባቶችም ጋር ከአባገዳዎችም ጋር ሰፊ ውይይት አድርገናል። ከህዝብም ጋር በየክፍለ ከተማ በየቀበሌው ሰፊ ውይይት አድርገናል። ግን አሁን እየተነሳ ያለው የኮቪድ ስጋት ብቻ ሳይሆን ከንቲባው፣ የጸጥታ ስጋትም አለብኝ በዚህ ምክንያት በዓሉን በአደባባይ ለማክበር እንቸገራለን የሚልም አንስተውልናል፣ ብለው ነበር። በዚህ ደረጃ በዓል ለማክበር የሚያሰጋ የጸጥታ ችግር ነበር። የጸጥታ ሁኔታ የሚባለው ነገር የዚህ ህዝብ የሰላም አንድነት አብሮ መኖርን የማይመቻቸው በዚህ ህዝብ ስጣላ ህዝብ ስረበሽ ሌላ እናገኛለን ብሎ የሚያስቡ ቡድኖችም ይኖራሉ። ማለት ሆን ተብሎ የሚደረግ ሴራ ፖለቲካዊ የማድረግ ፍላጎቶች ይኖራሉ። በዚህም እንደ ከተማችንም ያም ብዙ ስጋትን ባይሆን ኮቪድ ትልቅ ቦታ ቢይዝም ይኖራል ማለት ነው። ጤናና ሰላም ካለ ነው ህብረተሰባችን ቀጣዩን በዓል ማክበር የሚችለው ያሉት የከንቲባው ጽሕፈት ቤት ኃላፊ አቶ በሪሶ ዶሪ፣ የከተማችን ነዋሪዎችም በዚህ ደረጃ እንዲረዱን እንፈልጋለን ብለዋል። ለአሜሪካ ድምፅ